ስጋት ላይ የወደቀው የግብጽ እስላማዊ ህጎች ዋናው ተቋም አልሐዛር ዩኒቨርሲቲ ራሱን እስላማዊ ግዛት የሚለው ጽንፈኛ ቡድንና አልቃይዳን የመሳሰሉ ሌሎች ነውጠኛ ቡድኖች ለሚከተሉት አመፅ አቀንቃኝ እስላማዊ ጽንፈኝነት ዘመናዊና የተሻለ ገጽታ ለመስጠት በመስራት ላይ መሆኑ ተዘገበ። የዩኒቨርስቲው የሃይማኖት ልሂቃን ጥረት ፋትዋን የመሳሰሉ እስላማዊ ህጎች የተማከለ የእስልምና እምነት አራማጆች ግድያና አመፅን የሚሰብኩ አክራሪ የሃይማኖት መሪዎችን የሚፋለሙበት ስልት አካል እንዲሆን ጭምር መሆኑን ጠቅሶ ኤድዋርድ ኢራንያን ከካይሮ ያጠናቀረውን የዚህን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች። ነውጠኛ የእስልምና የሃይማኖት ተከታዮች ግብፅ ውስጥ የአውዳሚነትና ደም የማፍሰስ ታሪክ ነው ያላቸው። በአብያተ ክርስቲያናት ላይ በሚወረወሩ ፈንጂዎችና በሌሎች ጥቃቶች ምክንያት የሚጠፋው ንጹሕ ህይወት የትየለሌ በመሆኑ ነው መንግስት አመፅና ግድያን የሚሰብኩ የሃይማኖቱን መሪዎች ለማውገዝ የተገደደው። የእስልምና አክራሪ የሆኑ እንደ ሼክ ዩሱፍ አልቆራዳይ ያሉ ሰባኪዎች ፖሊሶች፣ የመንግስት ሰራዊት አባላት ወይንም ንጹሐን ክርስቲያኖች እንዲገደሉ ሃይማኖታዊ ትዕዛዝ ወይንም ፋትዋ ያስተላልፋሉ። እንደ ኤሮፓ አቆጣጠር በሐምሌ ወር 2013 ዓ ም አክራሪ እስልምና አቀንቃኝ ፕሬዝደንት ሞሐመድ ሙርሲ ከስልጣን ከተወገዱ ወዲህ ነውጠኞች የሚጥሉት ጥቃት ጨምሯል። አብዛኞቹ ደጋፊዎቻቸው የታሰሩ ሲሆን አብዛኞቹም በፈጸሙት የጥቃት ወንጀል ፍርድ ቤት ቀርበዋል። የአልአዛር ዩኒቨርሲቲው ከፍተኛ የግብጽ የሃይማኖት መሪ ሼክ አህመድ ጣይብ በአጠቃላይ ዐመፅና ጥላቻን የሚሰብኩ መሪዎች እስልምናን አይወክሉም ይላሉ። ጥቂት ተከታዮቹ የአንዳንድ ጽሑፎቹን ሕግጋት ጠልፈው ለግድያና የንጹሐንን ደም በከንቱ ለማብሰስ ስለተጠቀሙ እስልምና የአሸባሪዎች ሃይማኖት እንደሆነ መቆጠር የለበትም። የግብፅ ፕሬዝደንት አብዱልፈታህ አልሲሲም እስልምና ያለው የአመፅ ገጽታ እንዲለወጥ መሻሻል ወይንም ታድሶ እንዲኖር ጠይቀዋል። ከአልአዛር ዩኒቨርሲቲ ጋር ግንኙነት ካላቸው ሼኮች አንዱ አክራሪነትን የሚታገሉበት መንገድ በካይሮ ከተማ ባቡር ተሳፋሪዎች ትክክለኛ ያሉትን የሃይማኖቱን ትዕዛዝ በመስበክ ነው። በአልአዛር ዋና ሰባኪ ሼክ መሐመድ ዛኪ ለአሜሪካ ድምፅ ራዲዮ ሲናገሩ ዋናው የእስልምና እምነት የማይናወጥ ሆኖ የሃይማኖቱ ገጽታ ወይም ዘመናዊ አተገባበሩ ከሕዝቡ ዕለታዊ ኑሮ ጋር መጣጣም አለበት ብለዋል። እያንዳንዱ አዲሱ ትውልድ የማይቀየረውንና በእግዚአብሔር የተሰጠውን የእስልምና ትምህርት እንደ እምቡጥ ወይም እንደ አዲስ የዛፍ ቅርንጫፍ ከነወዙ በለስላሳነቱ ይቀበለዋል። አልአዛር በቅርቡ ዓመታት አክራሪ የሆኑ መሪዎች በሚቆጣጠራቸው መስጊዶቹ እንዳይሰብኩ አግዷል። ሼክ ሞሐመድ ዛኪ እነዚህ አክራሪዎች የሚሰብኩትን የሚዘግቡ መገናኛ ብዙኃንም እንዲታገዱ እየጠየቁ ነው።